ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ አብታሙ ስዩም አብርጋችሁ አመሻለሁ። በሀገር ውስጥና በውጭ ሀገር የሚገኙ ኢትዮጵያን ወላጆች ልጆቻቸውን እያዝናኑ የሚያስተምሩ በሀገርኛ ቋንቋ የተቀነቀኑ መዝሙሮችና ሙዚቃዎችን ፍለጋ የበይነ መረብ ጥጎችን ከበረበሩ ሕይወት ማሞ የሚለው ስም ደጋግሞ መምጣቱ አይቀር ይመስላል። ባለፉት ጥቂት ዓመታት ውስጥ ወደ አርባ የሚጠጉ ከሕፃናት ቀልብ ጋር የተስማሙ ሙዚቃዎችን በዩቲዩብ ገጿ ላይ የለቀቀች ሕፃናትን የሚመለከቱ የኪነ ጥበብ ሥራዎችን ከሚያቀርቡ ጥቂት ከያንያን መካከል አንዷናት ሥራዎቿ ምስል ለብሰው በዲቪዲ መልኩ ቀርበውም ተመልክታችሁ ይሆናል። ሕፃናትን ከሙዚቃ የሚያቀራርቡ መጽሐፍቶችንም አበርክታለች። መምህርነትንና ፒያኒስትነትን ጨምራ በመስራት ላይ የምትገኘው ሕይወት የዛሬ ምሽት እንግዳችን ናት። ከሙዚቃ ዘርፎች ሁሉ ለይታ የሕፃናትን ሙዚቃ መስራትን የመረጠችበትን ምክንያት ቀድማ ታጫውተናለች። እኔ እንግዲህ ከአዲስ አበባ ዩኒቨርሲቲ በሙዚቃ ከተመረኩኝ በኋላ ናዝሬት ልጃገረዶች ትምህርት ቤት ነው ማስተማር የጀመርኩት እና ማስተማር በሚጀምርበት ጊዜ፣ በዛ ወቅት ለልጆች የሚሆኑ ሲዲዎች ወይም ማስተማሪያ መጽሐፎችን፣ የሙዚቃ መዝሙሮችን ማስተማሪያ መጽሐፎች ገበያ ላይ በማይበት ጊዜ አላገኘሁም ነበረ። ስለዚህ ከዛ በኋላ ያው ያለውን ክፍተት አየሁና ለልጆቹ የሚመቹትን መዝሙሮችና ዜማዎችን ራሴ እየፈጠርኩኝ፣ እንደገና ደግሞ በፊት ልጆች ሆነን የተጫወትናቸውን መዝሙሮች ቃላቶቻቸውን እያስተካከልኩ በዛ መንገድ ለተማሪዎች ማቅረብ ጀመርኩኝ። ከዛ በኋላ የልጆቹ ደስታ የልጆቹ ሁኔታ የበለጠው ስላየሁት፣ ከዛ በኋላ ለልጆች የሚሆኑ ነገሮችን መስራት ጀመርኩኝ። ስለዚህ አለመኖሩ ነው ወደዛ እንድገባ ያደረገኝ ማለት ነው። ህይወት፣ ከሌሎች የሙዚቃ ዘርፎች በተለየ መልኩ ለህጻናት የሚሆኑ ሙዚቃዎችን ለማዘጋጀት ጥንቃቄና የፈጠራ አቅም የሚጠይቅ ይመስለኛል። አንድ የህጻናት ሙዚቃን ለማዘጋጀት ስለምታልፊበት ሂደት በጥቂት ውስጥ ይንገሪን። እንግዲህ በእኔ እንዳልኩ፣ በማስተማር ልጆችን በማስተማር ሙያ ላይ ብዙን ጊዜ ስላሳለፍኩኝ፣ ምንድነው የሚፈልጉት? ያው መጀመሪያ ግጥሙን በልጆች የሚመጥን በቀ ለለ በነሱ በሚመስል ቃላት ለነሱ በሚመች ቃላት በሚገባ ቃላት ግጥሞ መዘጋጀት አለበት። ከዛ ዜማውን ቢሆን እንደ አዋቂ ዘፈን የሆነ ሳይሆን ልጆቹን የሚያስፈነጥዝ ወይም ደግሞ ሊነካ የሚችል ያው ስሜቱን፣ እንግዲህ ስራው ላይ ስትሆን እና በተለይ ደግሞ ከልጆች ጋር የተገናኘ ነገር ውስጥ ሲኖር ታቀዋልህ እና በዛ መንገድ የተዘጋጀ ሙዚቃ መሆን አለበት። በተለይ ደግሞ እንቅስቃሴ የሚያለው ወይም ደግሞ በሚያስቡበት ጊዜ ትክክለኛ በሀሳብ ወይም ደግሞ ነገሮችን የሚገልጽ ሆኖ ሲዘጋጅ የበለጠ ያው ፕሮሰሱ በዛ መንገድ ነው። ዝግጅቱ የሚሄደው ልጆችን የመንካት አቅም አለው። የህፃናት ሙዚቃን በማዘጋጀት ሂደት ውስጥ የሚገጥሙ ፈታኝ ነገሮች ምንድን ናቸው? አጀማመሩ ጀምሮ ለምሳሌ ግጥሞቹን ራሴ ናቸው ምጽፋቸው ዜማዎቹንም እንደዛው ግን በተለይ ደግሞ በሚታይ ወይም ደግሞ በዲቪድ በሚታይ ነገር በምታቀርብበት ጊዜ ልጆች ያስፈልጉሃል። ብዙ ጊዜ መሰጠት አለበት። ማሰልጠን አለብህ። እንደምታስበው ልጆቹን በየጊዜው አታገኘም። የትምህርት ቤት ፕሮግራም አላቸው። ቦታዎችን በተለይ ጥሩ ቦታዎችን ለማግኘት የምታደርገው ነገር፣ ልጆችን ማጓጓዝ፣ አጠቃላይ የልጆቹን ስሜት ጠብቀህ ደግሞ ቀረጻ ላይም ከገባህ በኋላ የልጆቹ ስሜት እንደምታስበው፣ ምክንያቱም እንደ አዋቂ ስላልሆኑ ትክክለኛውን ነገር ስለሆነ በዛ ሰዓት የሚያሳዩት የእነሱ ስሜት እነዛ እነዛ ሁሉ አንዳንዴ እንዳሰብካቸው የቀረጽከው ነገር ውጤቱን ላታገኝ ትችላለህ። ደጋግመህ ማሰራት ወይም ደግሞ እንደገና ልምምዱ ራሱ ጊዜ የሚፈጅ እና የእነሱን ፕሮግራም ያው በዛ መልኩ የሚራዘም ያራዝመዋል ያሰብከውን ነገር ለማድረስ ማለት ነው። የህፃናትን ሙዚቃ አዘጋጅቶ በማሰራጨት ስራ ውስጥ የተሳተፉ ሰዎች ቁጥር እጅግ ጥቂት ነው። በሚሊዮኖች የሚቆጠሩ ህፃናት ባሉባት ሀገር በቂ ነው ተብሎ አይገመትም። በዘርፉ የሚሰማሩ ሰዎች ያነሱበት ምክንያት ምንድን ነው ብለሽ ታስቢያለሽ? ብዙ ሰዎች ምናልባት፣ እንግዲህ በእኔ አስተሳሰብ፣ አንደኛ ለመደገፍ አለመቻል። ለምሳሌ ህትመትም ላይ ስትገባ የልጆቹን የሰራውን ውጤቶች ለማሳተምም ሆነ ለማቅረብ በምትሄድበት ጊዜ ያው ብዙ የአቅምም ይጠይቃል ድጋፍም በብዛት ትኩረትም ስላልተሰጠው ድጋፉም ብዙ አይደለም። እንደገና ደግሞ አንዳንዴም ሙዚቃውንም ግጥሞቹንም ከተለያየ መንገድ ስለምታገኘው ያንን ውጤት ለማግኘት ያስቸግራል። ሌላው ደግሞ በጣም ከውስጥ ብዙ ትግስት፣ ብዙ ልጆች ላይ ትኩረት የምትሰጥ እና በጣም ልጆችን ደግሞ የምትወድ መሆን አለብን። እንደ ገበያ ብቻ ሳይሆን ለልጆቹ የምታቀርበውን ነገር ለእነሱ እንዲመጥኑ አድርገ የምታቀርብ ያንተም ለልጆቹ ያለ ፍቅር እሱ ራሱ በጣም አስፈላጊ ነው። ስለዚህ እነዚህ ሁሉ ሳይሟሉ ልጆችን ለመንካት አትችልም፣ ወይም ብትጀምረውም ያው የሚቋረጡ ነገሮች ናቸው ማለት ነው። ስለዚህ አንደኛው ድጋፍ አለመደረግ በደንብ ባለው ልጆች ላይ ብዙ የሚሰራ ስላልሆነ የሚደግፍ አቅም እንዲኖር የሚያግዝ ድርጅቶችም ሆኑ ሌላ መንገዶች ስለሌሉ አንዱ እሱ ነው። ሌላው ደግሞ ትዕግስት በጣም ሊኖርህ ይገባል። ልጆችን መውደድ በጣም ሊኖርህ ይገባል። ብትጀምረው ታቋርጧለህ። ምክንያቱም ጊዜ ይፈጃል፣ ትዕግስት ይጠይቃል፣ ፍቅር ይፈልጋል በጣም። ሁሉም ሰው በውስጡ ህጻንነቱን ይዞ ነው የሚዞረው ይባላል። አድገንም ስንሰማቸው ፍንድቅድቅ የሚያደርጉን የህጻናት ሙዚቃዎች አሉ። አንቺስ ከሰራሻቸው ወይንም በሌሎች ሰዎች ተሰርተው ካዳመጥሻቸው የህፃናት ሙዚቃዎች ቀልብሽን የወሰዱ ይኖሩ ይሆን? ያው እኔ እንግዲህ መነሻዬ በልጅነቴ ያው ብዙ መዝሙሮችን ተጫወቻለሁ በፊት የምንዘምራቸው መዝሙሮች እነሱ እንደ መነሻዎቼ ናቸው ምክንያቱም አሁንም ስሰማቸው ደስ ብለውኝ የምዘምረው እነዚህም ደግሞ በተለይ በፊት ስዘምረው የነበሩትን አሁንም ያሉት ልጆች ተቀብለው እንዲቀጥሉበት ለማድረግ እኔንም የነኩኝ መዝሙሮች ስለሆኑ በዛ መንገድ ነው እና አሁ ለእኔም የፈጠርኳቸውም ሆኑ በፊት ከኛ በፊት ያሉት ሲዘምሩ የነበሩትን መዝሙሮች ወይም ልጆች ሆነን የዘመርናቸው መዝሙሮች እነሱ ይነኩኛል ማለት ነው። ህጻናት ሙዚቃ አዘጋጅነቱ በተጨማሪ መምህር ነሽ። ህይወት የሙዚቃ ትምህርት ቤት የሚባል ያለሽ ይመስለኛል። ሸራተን አዲስን በመሰሉ ስፍራዎችም ሙዚቃን ትጫወቻለሽ። ሁለቱን እንዴት አድርገሽ አቻችለሽ ነው በመስራት ላይ የምትገኘው? ጥቂት ስለ ተጨማሪ ስራዎችሽና በቀጣይ ጊዜያትም ማሳካት ስለምትፈልጊያቸው ጉዳዮች ደግሞ በጥቂቱ ንገሪ። ነው እንግዲህ አሁን እንዳልከው ህይወት የሙዚቃ ትምህርት ቤት ወይም ህይወት ፒያኖ የሚባል ማስተማሪያ አለ። በእነዚህ ውስጥ ያው ተማሪዎችን በተለይ የበለጠ ትኩረት የማደርገው ልጆች ላይ ነው። ልጆች እንግዲህ ከተቻለ ያው ሙዚቃ የሚሰጠው ጥቅም በተለያየ ክህሎታቸውን ያሳድጋል። እንደገና ደግሞ ያስተሳሰብ የማንነታቸውን ወይም ደግሞ በራሱ መተማመናቸውን ያሳድግላቸዋል፣ እና ብዙ ሙዚቃ የሚሰጠውን ጥቅም እንዲያገኙ በማሰብ እና እኔም ደግሞ ያው የተማርኩት ፒያኖ ስለሆነ ወይም ደግሞ ሙዚቃ ስለሆነ ያንን ደግሞ ያገኘሁትን ውጤት ሌሎችም ልጆቻችን እንዲያገኙ ለማድረግ ነው። እና ያው ማስተማሩ በብዛት ብዙ ጊዜ በትምህርት ሰዓት ወይም ደግሞ ከትምህርት በኋላ ባሉት ቀናቶች ነው የሚሆኑ። የፒያኖ መጫወቱ ደግሞ ብዙ ጊዜ ማታ ላይ ነው። ስለዚህ ሁለቱን ጎን ለጎን ማስኬድ ይቻላል። ማህደርሽን ሳጣራ ኒውዮርክ በሚገኘው የማናትን ሙዚቃ ትምህርት ቤት ውስጥም እንደ ተማርሽ ያመላክታል። በውጭ ሀገራት ውስጥ ካየሻቸውና በእኛ ሀገርም ቢተገበሩ የምታያቸው ሕጻናትን የሚመለከቱ ጉዳዮች ይኖሩ ይሆን? አዎ፣ በጣም በጣም ብዙ አሉ። ከሙዚቃ ጀምሮ ምክንያቱም ሙዚቃ ለተጨማሪ ያላቸውን ችሎታ የሚያዳብሩበት ለሌላ አስተሳሰባቸው፣ የሂሳብ የአስተሳሰብ ችሎታቸውን፣ በራስ የመተማመን ችሎታቸውን፣ የማመዛዘን ወይም ደግሞ በተለያየ አንግል የማየት ችሎታቸውን የሚያዳብሩበት ነው። ስለዚህ ያው ሙዚቃ ቢማሩ አንዱ ለልጆቻችን በጣም የምመኘው ነገር ነው። ሌላው ደግሞ የማዘጋጃቸው ከሙዚቃም ሆነ በተለያዩ መጽሐፍቶች አሉ የተረት እንደዚህ አይነት የመሳሰሉትን። ስለዚህ እነዛ የውጮቹን በምናይበት ጊዜ በተለያየ መንገድ ከታች ጀምሮ የማንበብ ፍላጎታቸውን የሚያዳብሩበት የተለያዩ መጽሐፎች ይዘጋጃሉ። ለእኛ ደግሞ እነዛ ነገሮች ውስን ናቸው። ያ ለልጆቻችን ቢኖር ብዙ አንባቢ ትውልድን መፍጠር እንችላለን። እንደገና ደግሞ በሙዚቃም ተጨማሪ ክህሎት ያለው እውቀት ያለው ልጆች ማፍራት እንችላለን ማለት ነው። በያው በተለያየ የተለያዩ ኮርሶች ወስጃለሁ እነዛ እነዛ ሁሉ ልጆች ላይ የሚሰሩትን ለእኛም ልጆች እንዲሆን በብዙ ነው የምመኘው። እጅግ በጣም አመሰግናለሁ። ህይወት ማሞ የህፃናት ሙዚቃዎች አዘጋጅና መምህር፣ ለአሁኑ በአድማጮች ስም በእጅጉ አመሰግናለሁ። እኔም በጣም ነው የማመሰግነው ይህን ድል ስለሰጣችሁን። በጣም አመሰግናለሁ uh -huh. ቢና መዝናኛ ይቀጥላል። ከአሜሪካ ድምፅ አሁን ደግሞ አጫጭር ኪናዊ ዜናዎችን እናሰማችኋለን። በኮሮና ቫይረስ ርጭት ፍርሃት ምክንያት ታዋቂዎቹ የናይጄሪያ ሙዚቀኞች ያቀዷቸውን የሙዚቃ ትርኢቶች እየሰረዙ መሆኑ ተሰምተዋል። ዴቪዶ ዊዝኪድና በርናቦይ በአውሮጳውያን ዲሴምበር ወር ሊያደርጉት የነበረውን ዝግጅት ሰርዘዋል። የዴቪዶን የሙዚቃ ትርኢት የሚያስተባብረው አካል በኮቪድ-19 ስጋት ምክንያት የአድናቂዎች ደህንነት ቅድሚያ እንደሚሰጠው አምንናል ሲል በማኅበራዊ ገጹ በኩል አስታውቋል። የሆላንድ ፍርድ ቤት አይሁዳውያን ወራሾች አንድ የስዕል ሥራ እንዲመለስላቸው ያቀረቡትን ጥያቄ ውድቅ አድርጓል። የዋሲሊ ካንዲስኪን የስዕል ሥራ የአምስተርዳም ከተማ አስተዳደር በ1940 የጎረጎሳውያኑ ዘመን ገዝቶት ነበረ። ፍርድ ቤቱ የወራሾችን የሚመለስልን ጥያቄ ውድቅ ማድረጉን ተከትሎ ጄምስ ፓልመር የተሰኙት የወራሾቹ ወኪል ውሳኔውም ተቀባይነት የለውም ብለዋል። ይግባኝ እንደሚጠይቁም አስታውቀዋል። ዘገባው የአሶሽየትድ ፕሬስ ነው። የፈረንሳይ መንግስት በሀገሪቱ የሚገኙ ቤተ ጥበባት በኮቪድ-19 ምክንያት ከደረሰባቸው ጉዳት ያገግሙ ዘንድ ተጨማሪ 42 ሚሊዮን ዶላር ለመደገፍ ቃል ገብቷል። ድጋፉ ቫይረሱን ለመቆጣጠር በድጋሚ በወጣ አዋጅ ምክንያት ስራቸው ለተቀዛቀዘባቸው ሙዚየሞች፣ የሲኒማና ቲያትር ማሳያ ስፍራዎች ይውላል ተብሏል። በሳምንቱ ውስጥ ወጣት ኢትዮጵያውያን አዳዲስ ሙዚቃዎችን ለአድማጭ አድርሰዋል። ወንደሰን ወሂብ በግጥም አንተነ ወራሽ በዜማ የተሳተፉበትን ሰለሞን ጥጋቤ የሚያቀነቅነውን ቀጣዩን ሙዚቃ እየሰማን በቅርቡ የተለዩንን አንጋፋ የኪነ ጥበብ ሰው ወደምንዘክርበት አጭር መሰናዶ እንሻግራለን። ዘለሰኛ ምን ማለት ነው? መዲና ማለት ፈጣሪውን አመሰገነ ነው። ዘለሰኛ እንደ ዓለማዊ የሆኑ ለእጦር አለቆች ቅስቀሳ የሚሆን ነው። መደነ እንግዲህ ተቀኘ ማለት ነው። ተቀኘ ነው። ከድሮ መዲናና ዘለሰኛ ተጫዋቾች የታወቁት እነማን እነማን ነበሩ? እኔ ብናውቃቸው ቀደም ያሉ ሊኖሩ ይችላሉ። የማውቃቸው ድረስ ያሉ አቶ ይመር ተፈሪ የሚባሉ ነበሩ። ወዳጅ ጌታሁን፣ ወርቄ መንገሻ፣ ዘገየ ካሳ፣ አሰፋ ባተ፣ አሰፋ ሀይሌ፣ አማረ ታየ፣ ተሾመ ሀብተ ማርያም እነዚህ እነዚህ በሀገር ፍቅር ውስጥ ጥሩ መዳን የነበሩ ናቸው። መዲና እና ዘለሰኛ እንግዲህ መዲና እና ዘለሰኛ በቅኔ ነው በቅኔ ነው። አሁን ከሰማናቸው ወይም ከሌላ አንዳው ቅኔውን ለተመልካቾቻችን ለመግለጽ ያህል አንድ ግጥም ብተነትንልን፣ ለምሳሌ ያህል የባህል መሳሪያዎቻችንን ቅኔ ሲገኝላቸው በቅኔ ምን ብሏቸዋል? ከወዲያ ወዲህ ከጣርተው ሙታን ባንድ ላይ ሆነው ያጫውታሉ የሞቱት ቆመው ለሚሄዱት፣ የሚል ቅኔ ተቀኝቶላቸዋል። በአማርኛ ቅኔ ይሄ ቅኔ አላቸው የባህል መሳሪያዎቻችን። እንዴት ነው የሞቱት? አዎ፣ ያው የሆኑትን እንዴት ነው የሚያጫውቱት? ይህ ጥያቄው ጥሩ ነው። እነዚህ ነገሮች እርጥብ እንጨት የነበረ ነው። አሁን ይኸው ታጥፏል። ይሄ የከብት ቆዳ ነው ወይንም የፍየል ወይም የሌላ ቆዳ ነው። ነፍስ የነበረው ነው። አሁን ይኸው ዜ ተወጥሯል። ይህ ጭራ የፈረስ ጭራ ነው። እንደሚባለውም እንዲያውም አሽቆመቆበ ዳማ ጭራውን አሻግሮ እያየ ጦር ምንጫውን እየተባለ በዚህ በጭራው ጭምር ይገጠምለት ነበር። ተጌታው ላይ ከከነቀለ በኋላ ሞተ ማለት ነው የም እንጨት ከተቆረጠ በኋላ ሞተ ማለት ነው። ይህም ቆዳው ነፍስ የነበረው ነገር ነው ሞተ ማለት ነው። የምውት እቃ ማለት ነው። ጅማትና ለክራርም ደግሞ እንደዚሁ የሚሆኑ ክራሮች፣ ጅማት እንደዚሁ ከሞት ከብት ላይ የሚወጡ ጅማቶች ናቸው ተፍቀው የሚሰሩ ከአይገት ከወጠጣኝት የሚሰሩ ናቸው። ዋሽንት ደግሞ እንደዚሁ ምን መሰለ ከሌት ከሌ መቃይ መሳል እየተባለ የሚቀኝላቸው የሚነገርላቸው ዋሽንት ተቆርጦ ከደረቀ በኋላ ነው ሙዚቃና ዜማ ሊያወጣ የሚችለው። እነዚህ ነው እንግዲህ አማርኛ ጥኔ ሲቀኝላቸው ተወዲያ ወዲህ ተጣርተው ሙታን ባንድ ላይ ሆነው ያጫውታሉ። የሞቱት ቆመው ለሚሄዱት ይላል። እስቲ ያጫውተና የሰማችኋቸው ከሰሞኑ ከዚህ ዓለም የተለዩት ረዳት ፕሮፌሰር ተስፋዬ ገሠሰና እውቁ የባህል ሙዚቃ አቀንቃኝ አቶ ለማ ገብረ ሕይወት ከዓመታት በፊት ያደረጉትን ውይይት ነው። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ትልቅ ስም ካላቸው ከያንያን መካከል አንዱ የሆኑት ተስፋዬ ገሠሰ በዚህ ሳምንት የቀብር ስነ ስርዓታቸው ተፈጽሟል። በ84 ዓመታቸው ከዚህ ዓለም በሞት የተለዩት ረዳት ፕሮፌሰር ተስፋዬ ገሠሰ ተዋናይ፣ መምህር፣ ደራሲና ተርጓሚ በመሆን ለአመታት ኢትዮጵያውያንን አገልግለዋል። ተስፋ የገሰሰ ወደ ውጭ ሀገር አቅንቶ የቲያትር ጥበብን ተምሮ የመጣ የመጀመሪያው ኢትዮጵያዊ እንደሆኑ ይነገራል። ከአሜሪካን ሀገር ተመርቀው ከተመለሱ በኋላ ግን በመረጡት ሙያ ምክንያት የደረሰባቸው ፈተና ቀላል የሚባል አይደለም። ከጥቂት ዓመታት በፊት ያኔ የኢትዮጵያ ቴሌቪዥን አውደ ሰብ መሰናዶ አዘጋጅ የዛሬው የአሜሪካ ድምፅ ባልደረባ ለሆነው እስክንድር ፍሬው እንዲህ አጫውተውት ነበረ። እኔ ዩኒቨርሲቲ ኮሌጅ በምመረጥበት ሰዓት ላይ ማንኛውም ጥናት እና የሙያ መስክ ክፍት ነበረ። ለኔ በኢኮኖሚክስ ጓደኞቼ እንዲሆኑ ገባ። በሕግ እንዲያውም በሕግ ነበር መጀመሪያ ማይነር ያደረኩት፣ እና በዛ ብገባ በሳይንስ ብፈልግ ሕክምና እንኳን ብገባ እና ባጠና የምችልበት ሁሉም ሙያ ክፍት ነበረ አውቃለሁ። የአዝማሪነት ስራ ነው። እዚህ ላይ አን ጊዜ ክብር የለው እና እኔም የትያትር ሙያተኛ ሁኜ ስመጣ ጥሩ ልጅ የወደድኩ እንደሆነ ይህን ለአዝማሪ አንሰጠውም የሚሉ እንዲያውም ተብያለሁ። ከመጣ በኋላ ጠየቅ እንኳን ባያገር ሄጅ አንድ ደብተር አቄስ የለም ልጅን ለእሱ አልሰጥም ያለኝ አለ አንቱ የማያሰኝ ሙያ ተምረህ መጣ እና ያሉኝ አጎቴ መንበሪያ ይህራት የፍትህ ሚኒስትር የነበሩ ናቸው። እና ቤተሰቦችም የተደሰቱበት ነገር አልነበር። ግን አንድ ንጉሰ ነገስቱ የሀገሩ በጣም ጊዜም ማክበራቸውና ማፍቀራቸው የነበሩ ንጉሰ ነገስትና የሀገር መሪ ሲያዙኝ እሳቸውን ትዕዛዝ መጣስ ስላፈል ሁለተኛ፣ ሁሉ ሰው ኢኮኖሚስት ሆነ፣ ሁሉ ሰው የህግ ሰው፣ ሁሉ ሰው የፖለቲካ ሳይንቲስት ሆነ ሰው መምህር ኤዱኬሽን ትምህርት አንዱ ክፍት የሆነ እንትን ነበረ። እሱ በዛ በኩል ሄድ ይችላሉ። እና ይሄ ሁሉም የሚራመድበት መንገድ ጎዳና ነው፣ ትያትር ግን የለም። እና እኔ ብገባበት ምን ያለበት በሚል ከአማራጮቹ መንገድ ይህን ንጉሥ ነገሽ ደግሞስ ሲጠቁሙ ተቀበልኩት እና ገባሁት። ይሄ ለዚህ ምንም ቅሬታ አይሰማኝም። तुमते हैं बस तुम नंग कर सकती है बस आजादी करता አብረን ስላመሽን በእጅጉ ደስ ብሎናል። በሚቀጥለውም ሳምንት እንገናኛለን። ሀብታሙ ስዩም መሰናዶውን በመምራት ኤልያስ አስማሬ ደግሞ በማቀናበር እስካሁን ድረስ አብረናችሁ አምሽተናል። ሰለሞን አባተ የመርሃ ግብሩ አርታኢ ነበረ። ሰናይ ምሽት።